እግዚአብሔር አምላካችን የተመሰገነ ይሁን። ይህ መዝሙር ከተጻፈና ከተዘመረ ከ300 ዓመት በላይ ሆኖታል እና በጣም የተወደደ መዝሙር ነው በክርስቲያኖች። እግዚአብሔርን ስለዚህ መዝሙር እናመሰግናለን። ነፍሳችን ለሱ ለታላቁ አምላክ መዝሙር እንድታዜም የሚመራ ነው። ጌታ ይመስገን። ዛሬ የማካፍላችሁ ቃል እዚህ ዮሐንስ ወንጌል ምዕራፍ አንድ ላይ ባለው ጥቅስ መሰረት ነው። ከቁጥር አንድ እስከ አምስት ላይ ነው ትኩረት የማደርገው ግን ሌሎቹንም ያነበብኳቸውን ዳስሳለሁ እና የጌታ ኢየሱስ ቅድመ ልደት ዘላለማዊነት የሚል ርዕስ ሰጥቼዋለሁ። አንዳንድ ሰዎች ጌታ ኢየሱስ ክርስቶስ በዘመን ያመጣ ወይም ደግሞ ከመኖር የጀመረው ከተወለደ ጊዜ ጀምሮ እንደሆነ እንደኛ ያስባሉ። መጽሐፍ ቅዱስ ግን እንደዛ አይደለም የሚናገረው። ይህንን ለማሰብ አንዳንዶች ያነሳሳቸው የእግዚአብሔርን ቃል በደንብ ስላላነበቡ በተለይም ደግሞ ዮሐንስ ላይ ትኩረት ስላላደረጉ፣ ጌታ ኢየሱስ ማ እንደሆነም ስላላወቁ ነው። በየአመቱ ይሄ የክርስማስ ገና ሲከበር ብዙ ጊዜ ከሚነበቡ ጥቅሶች መካከል የማቴዎስ ወንጌል፣ ሉቃስ ወንጌል ስለ ጌታ የሱስ ክርስቶስ ከድንግል መጸነስ እና ከድንግል መወለድ ስለሚናገር እዛ ላይ ትኩረት ያደርጋሉ። ክፋት የለውም እና ማቴዎስንም፣ ዮሐንስንም፣ ማርቆስንም አንዳንድ ጊዜ እናነባለን። ግን ዮሐንስ ላይ ስትመጡ ከማቴዎስና ከሉቃስ ወንጌል ለየት ባለ መንገድ ዝርዝር እንዴት እንደተጸነሰ እንዴት እንደተወለደ ሳይሆን የሚናገረው ዮሐንስ ከጌታ ኢየሱስ ከመጸነሱ እና ከመወለዱ በፊት የነበረውን ነገር ነው የሚናገረው። እንደምታዩት ቁጥር አንድ ላይ በመጀመሪያው ቃል ነበረ ብሎ ቃልም በእግዚአብሔር ዘንድ ነበረ ብሎ ነው የሚናገረው ይሄ ይሄ ይሄንን የተናገረበትን ምክንያት ነው ዛሬ የምናየው እና ጌታ ኢየሱስ ሰማይና ምድር ከመፈጠራቸው በፊት የነበረ የእሱ ሕልውና ማንነቱ እንዴት ነው ልናይና ልንረዳው የሚገባው የሚለውን ነገር ነው የሚያሳየው። ባለፈው ሳምንት ስሙን ኢየሱስ ትይዋለሽ ስሙን ኢየሱስ ትለዋለ ተብሎ ከተነገረው ነጥብ አኳያ ስንመለከት ጌታ ኢየሱስ ክርስቶስ ወደ ምድር የመጣው እንደ ሌሎች የሃይማኖት አስተማሪዎች፣ የሃይማኖት መሪዎች እንደነ መሐመድ ማለት ነው፣ እንደነ ቡድሃ ማአት ማአት ሌሎችም አሉ። እንደነሱ ሃይማኖት ለመጀመር ሃይማኖት ለማስተማር አይደለም የመጣው። አስተማሪዎች ነን ነው የሚሉት። ጌታ ኢየሱስ በተለይ የመጣው ለማዳን ነው፣ ሰዎችን ለማዳን ነው የመጣው። እና ይሄ ትልቅ ዓላማ ነው። ለዚህ ነው ስሙ ኢየሱስ፣ ትዋለሽ ህዝቡን ትለዋለህ ህዝቡን ከኃጢአታቸው ያድናቸዋልና። ከኃጢአት አዳኝ የሆነ ማንም ፈላስፋ ማንም የሃይማኖት ጀማሪ ወይም መስራች ወይም ማስተማሪ በምንም መንገዱ ቢጠራ የለም። ስለዚህ ይሄንን ነው ይሄንን ማን እንደሆነ ይሄ ለማዳን የመጣው ማን እንደሆነ ተፈጥሮ ማለት የእሱ ሁነት ነው። በአማርኛ የምንለው ሁነት ኢሴንስ የሚለውን የአማርኛውን ለመተርጎም ሁነት የሚል ቃል ተጠቅመዋል። አሁን ኢትዮጵያ ውስጥ እና የጌታ ኢየሱስን ሁነት ነው ዮሐንስ የሚያሳየን፣ እና ይህንን በጥቂት ነጥቦች እንድናያቸው እንድናየው ና የምናምነው ጌታ ኢየሱስ ማን እንደሆነ እርግጠኛ እንድንሆን እንድናውቅ ያደርጋል። እና የመጀመሪያው የጌታ ኢየሱስ ማንነት የሚል ነጥብ አለኝ። አንድ አራት ነጥቦች ናቸው ያሉኝ የጌታ ኢየሱስ ማንነት። አሁን ዮሐንስ ከተናገረው ነገር ስትመለከቱ በመጀመሪያው ቃል ነበረ ብሎ ጌታ ኢየሱስ ክርስቶስ በመጀመሪያው የመጀመሪያው መጀመሪያ ላይ የነበረ ቃል ነው ብሎ ነው የሚናገረው። እና አንዳንድ ቃሎችን ቴክኒካል በሆነ መንገድ መመልከት በጣም ያስፈልጋል። አሁን የግሪኩን እና የእንግሊዝኛውንም ስትመለከቱ ልክ የአማርኛውም እዚህ ጋር ጥሩ ነው ያስቀመጠው። በመጀመሪያ ው ው የምትለው ፊደል ተጠቅሳበታለች። እና ይሄ በመጀመሪያው መጀመሪያ ሁለት ሶስት መጀመሪያ የለም። ያ አንዱ መጀመሪያ ነው የሚናገረው ዘ ኦንሊ መጀመሪያ ነው የሚናገረው እና በመጀመሪያው ሰማይና ምድር ከመፈጠራቸው በፊት የነበረ መሆኑን ነው የሚያሳየው፣ እና ዘመን ያመጣው አይደለም። አጽናፈ ዓለም ሲጀመር ይሄ በአማርኛ አሁንም ዩኒቨርስ የሚለውን አጽናፈ ዓለም ብለው ነው ሰዎች የተረጎሙት። እና አጽናፈ ዓለም ሲጀመር የጀመረው በመጀመሪያ ከመጀመሩ በፊት የነበረው ጌታ ኢየሱስ ክርስቶስ እንደሆነ ነው የሚናገረው እና እሱ ጅማሬ የሌለው ጀማሪ ነው። ዘመን አመጣሽ አይደለም። የሰዎች የሃይማኖት ፍላጎት ውጤት አይደለም። ሰዎች በተፈጥሯቸው በእግዚአብሔር መልክና ምሳሌ ስለተፈጠሩ የሃይማኖት ጥማት አላቸው። ሃይማኖት፣ የሆነ ነገር ማምለክ ይፈልጋሉ በተፈጥሯቸው እና በኃጢአት በመፀነስና በመወለዳችን ምክንያት ሰዎች እውነተኛውን እግዚአብሔርን ለማግኘት በራሳቸው መንገድ ስለማይችሉ የተለያየ ነገር ሲያመልኩ ታያላችሁ። አሁን እኛ ልጆች ሆነን አንኮበር የሚባለው ቦታ ጥዶች የሚባል ቦታ ነበረ። የሆነ ዛፍ አለ ጥድ፣ የዛፍ ጥድ እና እዛ ሰዎች ሳንቲም ሲጥሉ ምን ሲሉ ያንን ሲቀቡት አይተናል። እና የኦርቶዶክስ ሀገር ነው ይባላል፣ ግን እንደዛ እንደዛ። አሁን ወደ ባህር ዳር ስትሻገሩ፣ አባይን ስታልፉ፣ ልክ ቄሱም፣ ሴቱም፣ ወንዱም ከኪሳቸው ወይም ከመቀነታቸው ሳንቲም አውጥተው እናታችን አባይ አባታችን አባይ እያሉ ሳንቲም ሲጥሉ ታያላቸው። ይሄ የአምልኮ ነገር ነው። እና ሰው በተፈጥሮ የአምልኮ ነገር አለው። እና የጌታ ኢየሱስ የሰዎች ሃይማኖተኝነት ወይም የአምልኮት ፍላጎት የፈጠረው አይደለም። በመጀመሪያ ሰማይና ምድር ከመፈጠራቸው በፊት የሰማይና የምድር ፈጣሪ ነው። ዮሐንስ ይህንን ነው የሚናገረው ግን ቃል የሚለውን ቃል ያስቀመጠበትን ነገር እነግራለሁ። በመጀመሪያው ቃል ነበረ ብሎ በኋላ ትንሽ ቆየት ብዬ ስለ ቃል እነግራቸዋለሁ። ቀጥሎ ምንድን ነው ያለው? ያ ቃል መጀመሪያ የነበረው ቃል በእግዚአብሔር ዘንድ ነበረ ብሎ ይሄ አሁንም ቴክኒካል ነገር ነው። ያ ቃል የመጀመሪያው ቃል በእግዚአብሔር ዘንድ ነበረ የሚለው ዘንድ የሚለው ከጋር ማለት ነው። በአማርኛ ቀጥታ ብንተረጉሞ ከጋር የግሪኩ እንደዛ ነው የሚለው። ከጋር ከእግዚአብሔር ጋር በእኩልነት፣ በእኩል ስልጣን፣ በእኩል ችሎታ፣ በእኩል እውቀት በመጀመሪያ ከእግዚአብሔር ጋር ነበር ጌታ ኢየሱስ። ስለዚህ ጌታ ኢየሱስ ሰው ሆኖ ሲወለድ እግዚአብሔርነቱን ጥሎ አይደለም የተወለደው እግዚአብሔርነቱ ላይ የሰውነትን የሰውነትን ሰውነት ነው የጨመረው እና ከጋር ከእግዚአብሔር ጋር በእኩል ደረጃ ነበረ። ቃል ራሱ ማን ነው የሚለውን ዮሐንስ ሲናገር፣ ቃልም ራሱ ብሎ እግዚአብሔር ነበረ ብሎ ይናገራል። ተመልከቱ፣ በጣም አስደናቂ ነው። በመጀመሪያው ቃል ነበረ፣ የሰማይና የምድር ፈጣሪ ቃል ደግሞ ከእግዚአብሔር ጋር ነበረ። አብና ወልድ ይሄንን የሚገልጠው መንፈስ ቅዱስ ነው። መንፈስ ቅዱስ ኤክስክሉድድ አልሆነም። እየተናገረ ያለው መንፈስ ቅዱስ ነው። በዮሐንስ ውስጥ ግን ቃል ራሱ ደግሞ እግዚአብሔር ነበረ። ይህንን ይሄንን ጀሆቫ ዊትነሶች መስማት አይፈልጉም። አጣመው ኢየሱስ ክርስቶስ ከአብ ያነሰ ነው ስለሚሉ ሙስሊሞችን መስማት አይፈልጉም። ኢየሱስ ክርስቶስ አምላክ እንደሆነ ለመቀበል ይከብዳቸዋል። ሰው ወደደም አልወደደም፣ ጌታ ኢየሱስ ግን አምላክ ነው። በመጀመሪያ የነበረው ቃል ከእግዚአብሔር ጋር የነበረው ቃል ደግሞ እግዚአብሔር የነበረው ቃል ነው። አብ ወልድ መንፈስ ቅዱስን ሥላሴን የማያምኑ በሙሉ ይህንን ቃል ለመለወጥ ያላደረጉት ጥረት የለም። ግን የእግዚአብሔር ቃል ነው እንደ እግዚአብሔር ቃልነቱ ነው መወሰድ ያለበት። ስለዚህ ጌታ ኢየሱስ ክርስቶስ ከአብ ከወልድ ከመንፈስ ቅዱስ አንዱ ሁለተኛው ነው። የቅደም የስልጣን ቅደም ተከተል ሳይሆን የአሰራር ቅደም ተከተል ስላለ ነው። ስለዚህ ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም የተወለደው ቃል የተባለው ነው። አሁን ቁጥር 14 ላይ ብትመጡ ወደታች እንደዚህ ይላል። ቃልም ያ ቃል እዛ በመጀመሪያው ቃል ነበር የተባለው ቃል ቃልም ስጋ ሆነ። አሁን እዚህ ጋር ነው ከቅድስት ድንግል ማርያም መወለዱን የሚያሳየው። ቃልም ስጋ ሆነ አለና ጸጋንና እውነትን ተሞልቶ በእኛ አደረ፣ በመካከላችን አደረ። ልክ ብሉይ ኪዳን የታቦቱ መሰጠት ነገርን አይነት ነገር ነው ይሄ የሚናገረው። ታቦቱና የቤተ መቅደሱ አገልግሎት ሲሰጥ እግዚአብሔር ምን ብሎ ነው እኔ በመካከላችሁ ማደር እፈልጋለሁ ብሎ የታቦቱንና የታቦቱን አገልግሎት በብሉይ ኪዳን እንዲሰጥ አደረገ። ልክ ያ ቃል ነው እሱ በመካከላችን ጸጋና እውነትን ተሞልቶ በመካከላችን በእኛ አደረ ማለት ሰው ሆነ እና ስለዚህ አንድ ልጁ በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ብሎ ጌታ ኢየሱስ ክርስቶስ መወለዱ በጣም አስደናቂ ያ ከዘመን በፊት የነበረው ዘመን የዘመን ውሳኔ ያልነበረው ጊዜና ቦታ ከመፈጠራቸው በፊት የነበረው በሰዎች ሕይወት በጊዜና በቦታ አምላክ ሆኖ ሊወሰን ወደ ምድር መጥቶ ተወለደ። ግን ጊዜና ቦታ የማይወስነው ዘላለማዊ አምላክ ነው፣ ሰው የሆነው። ይህንን እንድንረዳ ዮሐንስ ወንጌል በዚህ መልኩ ያስቀምጥልናል። ግን ዮሐንስ ቃል የሚለውን ቃል በተጠቀመበት ጊዜ ምን ለማለት ፈልጎ ነው? ይሄንን ቃል ቃል ብሎ ለምን አለው? ለምን ራሱ ወልድ አላለውም? ወይም ደግሞ እንደዚህ አላለውም የሚል አስተያየቶች እና አመለካከቶች አሉ። ግን ይሄ የእግዚአብሔር መገለጥ ስለሆነ መንፈስ ቅዱስ የሰጠውን መነጋገር አንችልም፣ መለወጥ አንችልም። እና ዮሐንስ ቃል ብሎ ሲናገር የግሪኩ ሎጎስ ነው የሚለው፣ ወርድ ለሚለው ወርድ ለሚለው እና ሎጎስ በግሪክ ምን የሚል ትርጉም አለው? ይህንን አጽናፈ ዓለም የሚገዛ የገዛ ያለ ሪዝን ነው ብለው ያስባሉ። ሎጎስን በግሪክ አመለካከት እና አንዳንድ ሰዎች ዮሐንስ ሎጎስ የሚለውን በዚህ ጋር በመጀመሪያው ሎጎስ ነበር ብለው ሲናገር ይህንን አጽናፈ ዓለምን የሚገዛ ሪዝንን ነው እንደዚህ ብለው ያስቀመጠው ይላሉ። ለነገሩ ጥሩ አመለካከት ነው። ምክንያቱም ይሄ ከሪዝኖች በላይ ሪዝን የሞላው አምላክ ስለሆነ ጌታ ኢየሱስ ክርስቶስ። እና ግን አይሁዶች ሌላ ቃል አላቸው በህብሩ ቋንቋ ልክ ሎጎስ ለሚለው ተመሳሳይ የሆነ ቃል እና ምን የሚል ቃል አላቸው፣ መምራ የሚባል ቃል አላቸው። መምራ የሚለውን የአይሁድ ሊቃውንት የሚጠቀሙት በስድስት ነጥቦች አኳያ እንደሆነ ይታወቃል። እና መምራ ይላሉ የአይሁድ አስተማሪዎች አንዳንድ ጊዜ ከእግዚአብሔር ጋር አንዳንድ ጊዜ እንደ እግዚአብሔር በራሱ የሚኖር ነው ብለው ይናገሩ ነበር የአይሁድ ሊቃውንት። እና ይህንን መምራ ሁሉን የፈጠረ ነው ብለውም ደግሞ ይጠቅሱት ነበር። ሁለተኛ ነጥብ፣ ሶስተኛ ደህንነት የሚባል ይሄ ሳልቬሽን የምንለውን እኛን ወደ ሰዎች ያመጣ አዳኝ ነው ራሱ ብለው ይናገሩ ነበር። እንደዚህ እንደዚህ አይነት ተጨባጭ እውነቶች ከብሉይ ኪዳን ላይ አውጥተው መናገር እየቻሉ ግን እኛ የምናምነው ጌታ ኢየሱስ ጋር አለመምጣታቸው በጣም በጣም የሚያስደንቅ ኪሳራ ነው። እና ደህንነትን ያመጣው እሱ ነው ይላሉ። እግዚአብሔርን የሚገልጠው እሱ ነው ይላሉ። ልክ ቁጥር 14 ላይ እንዳልኳቸው ቃል ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። አንድ ልጅ ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። እግዚአብሔርን የሚገልጥ ነው። ቁጥር 18 እዚህ ዮሐንስ 1 ላይ ብትመለከቱ ጸጋና እውነት በእሱ በኢየሱስ ክርስቶስ ሆነ መቼም ቢሆን እግዚአብሔርን ያየው አንድ እንኳ የለም ብሎ በአባቱ እቅፍ ያለ አንድ ልጁ እሱ ተረከው ይላል ማለት ተረከው የሚለው እንደዚህ ነው ብሎ ተናገረው ማለት አይደለም የግሪኩም የእንግሊዝኛውም ዲክሌር አደረገው ገለጠው የሚል ሀሳብ ነው ያለው እና ይሄ መምራ ሎጎስ ቃል እግዚአብሔርን የሚገልጥ ግን ራሱ ደግሞ እግዚአብሔር ነው እግዚአብሔር በሱ ነው የታየው። ብሉይ ኪዳን ውስጥ ሲዮፋኒ የምንላቸው ብዙ ቦታዎች አሉ። እግዚአብሔር በክርስቶስ በኩል መልአክ እየተባለ በመልአክ መልክ ግ መልአክ የእግዚአብሔር መልአክ ይልና ወዲያው እግዚአብሔር እንደዚህ የሚል ቀመራዊ አቀማመጥ አለ እና እግዚአብሔር በሱ በኩል ነው የታየው። እግዚአብሔር ቃል ኪዳን የገባው እና ቃል ኪዳኑንም የፈጸመው በሱ በኩል ነው። ስለዚህ ጌታ ኢየሱስ ክርስቶስ ከአብ ጋር እኩል የሆነ ከዘመናት ሰማይና ምድር ይሄ አጽናፈ ዓለም ከመፈጠሩ በፊት የሰው ልጅም እጽዋቱ እንስሳቱ ከመኖራቸው በፊት ሁሉን ነገር ከመፈጠሩ ከመጀመሩ በፊት የነበረ ዘመን ያመጣሽ አያይደለ። በመጀመሪያ የነበረ በመጀመሪያው እና ያ መጀመሪያ ከመጀመሪያው ከፍጥረት ሁሉ በፊት የነበረውን የፍጥረትን ሁሉ ፈጣሪ የሚያሳይ እውነት ነው። ስለዚህ ጌታ ኢየሱስን ስታስቡ ከዘመኑ አመለካከት ወጣ እንድትሉ ነው የሚያደርገው ይሄ የዮሐንስ ወንጌል። እሱ በመጀመሪያው የነበረ እና ራሱ እግዚአብሔር የነበረ ከቅድስት ድንግል ማርያም በመወለዱ ጊዜያዊ ወይም እንደኛ ዘመን አመጣሽ ጊዜ አመጣሽ የሆነ የትውልድ መጀመሪያ እና የትውልድ መጨረሻ ያለው አይነት አይደለም። ዘላለማዊ ነው፣ ከዘላለም ዘላለም በፊት የነበረ አሁንም ያለ ወደፊት ለዘላለም የሚባል ነገር እስከሚቀጥል ድረስ የሚኖር እኛንም ዘላለማውያን የሚያደርግ አምላክ ነው። እግዚአብሔር ይመስገን። ቀጥሎ ይሄ ቃል ከፍጥረተ ዓለም ጋር ያለው ግንኙነት ምንድን ነው የሚል ነገር መናገር እፈልጋለሁ። ሁለተኛ ነጥቤ ነው። አሁን ቁጥር አንድ እና ቁጥር ሁለት ቁጥር ሶስትን አነብላችኋለሁ እንደዚህ ይላል። ቃል ከፍጥረት ዓለም ጋር ያለው ግንኙነት በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ይናገርና ይህ በመጀመሪያው በእግዚአብሔር ዘንድ ነበረ ብሎ በደንብ አይምሯችን ውስጥ ጉዝጉዝ እንዲል አድርጎ ካስቀመጠ በኋላ ሁሉ በሱ ሆነ፣ ከሆነውም አንዳች እንኳ ያለሱ አልሆነም ብሎ በሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች፣ ብርሃንም በጨለማ ይበራል ጨለማም አላሸነፈውም ብሎ ይናገራል። ቁጥር ሶስትን ስታዩ በጣም ትደነቃላችሁ። ይሄ በመጀመሪያው የነበረው ቃል ከእግዚአብሔር ጋር የነበረው ቃል ራሱ እግዚአብሔር የነበረው ቃል ሁሉን ያደረገ ቃል ነው ነው የሚለው ሁሉ በእሱ ሆነ። በተጨማሪ ደግሞ ከሆነውም ነገር በሙሉ ያለ እሱ የሆነ አንድ ነገር የለም ነው ያለው። በጣም የሚገርም ነው በሰማይና በምድር ውስጥ የሆነው ነገር ሁሉ ማለት ነው። ማንኛውም ነገር የሚታዩት የማይታዩት ነገሮች በሙሉ የሆኑት ማለት የተፈጠሩት በዚህ በቃል ነው በጌታችን በኢየሱስ ክርስቶስ ነው እና ጌታችን ኢየሱስ ክርስቶስን አንዳንድ ሰዎች እንደ ቆሎ ጓደኛ ሊቆጥሩት ይፈልጋሉ። አዎ ጓደኛችን ሊሆን ይፈልጋል፣ መሪያችን ሊሆን ይፈልጋል፣ ከእኛ ጋር ኅብረት ማድረግ ይፈልጋል። ግን በሰማይ በምድር ክቡር ነው፣ እልፍ አእላፋት መላእክት የሚሰግዱለት ነው። ዮሐንስ በዮሐንስ ራእይ ላይ ይህንን ወንጌል የጻፈው ዮሐንስ ራእይ ምዕራፍ አንድ ላይ ጌታ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ በፍጥሞ ደሴት ወደ መቶ ዓመተ ምህረት አካባቢ በደሴቱ ላይ ሲገለጥለት ራእዩን ሲሰጠው፣ ልክ ባየሁት ጊዜ እንደ ሞተ ሰው ሆኜ በእግሩ ስር ወደቅሁ። ምክንያቱም እጅግ በጣም የከበረ ክቡር ከሚያውቀው ያኔ በአካል ከሚያውቀው እጅግ በጣም የከበረ ፀጉሩ፣ ዓይኑ፣ ከአንደበቱ የሚወጣው ቃል እና ልብሱ በጣም የሚገርም ነው። ራእይን አንድ ብታነቡ እንዴት ክቡር እንደሆነ ትመለከታላችሁ። ጌታ ኢየሱስ ክቡር አምላክ ነው። የማይታዩት፣ የሚታዩት ነገሮች ፍጥረት በሙሉ የተፈጠረው በሱ ነው። ማለትም ጌታ ኢየሱስ ክርስቶስ እጅግ በጣም ከምንገምተው በላይ ጠቢብ ፈጣሪ ነው። ነገሮች ሁሉ በጥበቡ ከፈጠረ በኋላ ደግሞ እንዲቀጥሉ የማድረግ ችሎታና ኃይል ስልጣን ያለው አምላክ በመሆኑ ይሄው ለ6ሺ ዓመታት እኔ ያንግ መሬት አማኝንን መሬት ወጣትናት የምንል ነን። እኛ መጽሐፍ ቅዱስን የምናምን ሰዎች 6ሺ ዓመት ገና አልሞላትም። ሳይንቲስቶች፣ የውሸት ፌክ ሳይንቲስቶች 6 ሚሊዮን፣ 300 ሚሊዮን ምናምን ዓመቷ ነው መሬት ከተፈጠረ ይችላሉ ማስረጃ የላቸው። ውሸት ነው። ምድርና ሰማይ ከተፈጠሩ ከ6000 ዓመት በላይ አይሆናቸውም። እንደው ከርዕሴ ወጣ ላለማለት እፈልጋለሁ እንጂ እኔ እንግሊዝ ሀገር እያለሁ አክትስ ፋክትስ የሚል መጽሔት ይላክልኝ ነበር። አሁንም ይላክልኛል መሰለኝ። አዎ፣ ይላክልኛል። እና እዛ ላይ የዛሬ 12 ዓመት አካባቢ መሬት ብዙ ቢሊየን አመቷ ነው ከሚሉ ሳይንቲስቶች መካከል አንድ ሴት ሳይንቲስት የዳይኖሰር አጽም ውስጥ ራሷ 60 ሚሊየን አመቱ ነው ብላ ከተናገረች በኋላ ትኩስ የደም ሴሎች የሬድ ብለድ ሴሎች አግኝታለች፣ እና በጣም ሾክድ ነው የሆነችው። 60 ሚሊየን ዓመት የተባለው 600 ሚሊየን 200 ሚሊየን አመት ነው የተባለ እንትን ምንድን ነው? ይስት ይስት ታውቃላችሁ? እርሾ የእርሾ አይነቶች በአንበር በሚባል ፎሲል ውስጥ ተገኝተው እንደገና አገልግሎት ላይ ውለው ስምንት ፓተንት ራይት ተሰጥቷቸው ያገኟቸው ሰዎች በአገልግሎት ላይ ውለዋል። ሁለት መቶ ቢሊዮን ዓመት የኖረ ይስት አሁን እንደገና ሪቫይቭ አድርጎ ይኖራል ተብሎ ይታሰባል አይታሰብም? እና ስለዚህ ያለው ሳይንሳዊ ማስረጃ በሙሉ ወጣ ይቺ መሬት ወጣት እንደሆነች የሚናገር ነው። እና የፈጠራት በጣም ረቂቅ ጠቢብ የሆነ የጠቢባን ጠቢብ ጌታችን ኢየሱስ ክርስቶስ ነው። ጀስት አስቡ። የእኛን አካል ራሱ አንድ ሴላችን፣ በአንድ ሴል ውስጥ የሚደረገው ነገር እና ጸጉራችን፣ ጠቅላላ ይሄ ሰውነታችን በሙሉ እንስሳት፣ እጽዋት ጋር ዋንሴልድ አኒማልስ ጋር ብትሄዱ በጣም የሚያስደንቅ ጥበብ ነው። የጌታ ኢየሱስ ክርስቶስ ጥበብ። ይህንን ሁሉ ያደረገው ማን ነው? እራሱ ነው። አሁን ይህንን ሐዋርያው ቅዱስ ጳውሎስ በቆላስያስ ምዕራፍ 1 ቁጥር 15 እና 16 ላይ እንደዚህ ብሎ ጽፎታል። ምን ይላል? እሱም የማይታይ አምላክ ምሳሌ ነው። ስለ ጌታ ኢየሱስ ነው የሚናገረው። የሚታዩትና የማይታዩትም ዙፋናት ቢሆኑ የሚታዩትም፣ የማይታዩትም፣ ወይም ጌትነት፣ ወይም አለቅነት፣ ወይም ስልጣናት በሰማይም በምድርም ያሉት ሁሉ በሱ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው። የመጀመሪያው ነው ነው። ይሄም የሚለው ሁሉ በሱና ለሱ ተፈጥሯል ብሎ ይናገራል። በእሱ ነው የተፈጠረው። ደግሞ ለማክብር ነው የተፈጠረው፣ ለእሱ ክብር ነው የተፈጠረው። እኔም እናንተ በእሱ ነው የተፈጠር ነው። ፈጣሪያችን ነው ጌታ ኢየሱስ ክርስቶስ። መቼም ፈጣሪን ለማምለክ ስሙን ለመጥራት ሁል ጊዜ ከእሱ ጋራ ህብረት ለማድረግ መታደል ትልቅ ክብር ነው እንደኔ ትልቅ ክብር ነው። ምናልባት አሁን እዚህ ሀገር በጣም ታላላቅ ሰዎች ወይም ደግሞ ኢትዮጵያ ውስጥ ጠቅላይ ሚኒስቴር አብይን ሰሄዶ ሰላም ብሎ ቁጭ ብሎ አብሮ ቡና መጠጣት መቼም ደስ የሚል ነገር ነው። ይሄ ጠፊና አላፊ ነው። እዚህ ምድር ላይ ከጌታ ከኢየሱስ ጋር ከሰማይና ከምድር ፈጣሪ እነዚህ ምንም ምንም ናቸው። አንድ ቀን ትኩሳት ይወስዳቸዋል። ጌታ ኢየሱስ ክርስቶስ ግን የዘላለም አምላክ ከሱ ጋር ህብረት ማድረግ ከሱ ጋር መተዋወቅ በሱ ደም ታጥቦ በሱ የመጣበት ዓላማ ድኖ የእግዚአብሔር ተከታይ መሆን ትልቅ ክብር ነው እና ዕብራውያን አንድ ላይ ደግሞ ሲናገር፣ የዕብራውያኑ ጸሐፊ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ወልድ ነው የምንለው። ስለዚህ ዓለማት በሙሉ የተፈጠሩት በማን ነው? በልጁ በኢየሱስ ክርስቶስ ነው እና አሁን በዚህ ዘመን በዘመን መጨረሻ ይሄ የዕብራውያኑ ጸሐፊ ሲናገር ቁጥር አንድ ላይ ድሮ በነቢያትና በቅዱሳን ሰዎች ለእግዚአብሔር ለኛ ለሰው ሲናገር ቆይቶ፣ አሁን ግን ለእኛ በገዛ ልጁ ተናገረን ብሎ በጣም አስደናቂ የከበረ ስፍራ እና የከበረ ሁኔታ ውስጥ አማኞች እንዳሉ ያሳያል። ስለዚህ እሱ አልተፈጠረም። እሱ ፈጣሪ ነው እና ፈጣሪ ስለሆነ ሊፈጠር አይችልም። ስለመፈጠሩ መጽሐፍ ቅዱስ ወይም ሌሎች መጽሐፎች ማስረጃ የላቸውም። ዝም ብሎ ግምት ሰዎች መናገር ይችላሉ። ቅድም እንዳልኩት፣ ጆሆፋ ዊት ነሶች፣ ሙስሊሞች ኢየሱስ ክርስቶስ ፍጥር እንደሆነ ለመናገር ይሞክራሉ። ያልገባቸው ብዙ ነገር አለ። መጽሐፍ ቅዱስ ከዘፍጥረት ጀምሮ እስከ ራእይ መጨረሻ ድረስ ጌታ ኢየሱስ ክርስቶስን በማስረጃ የሚያቀርበው ከዘመን ይህንን አጽናፈ ዓለም የፈጠረ ደግሞ ሙሉ የፈጠረ ኃይል፣ ችሎታ የመለኮት ክብር እንዳለው ሆኖ ነው የሚገልጠው እና ይሄ በትክክል የእግዚአብሔርነቱ መግለጫ ነው። ለዚህ ነው ዮሐንስ ከፍጥረት ዓለም ጋር ያለው ግንኙነት ምን አይነት ግንኙነት ነው? የፈጣሪና የፍጥረት ግንኙነት ነው። ከኛ ጋርም ያለው ግንኙነት የፈጣሪና የፍጡር ግንኙነት ነው። አንዳንድ ሰዎች አሁንም በዚህ በፕሮቴስታንቱ ዓለም በጣም ክሬዚ የሆነ አይዲያ ውስጥ ገብተዋል። እኛ እግዚአብሔር እንሆናለን፣ ትንንሽ አምላክ፣ ትንንሽ መንፈሶች እንሆናለን የሚሉ አሉ። በጣም ብዙ ሰው የሚከተላቸው ውሸት፣ ውሸት ነው። እሱ ፈጣሪ ነው፣ እኛ ፍጡራን ነን። በፈጣሪና በፍጡር መካከል ትልቅ ልዩነት አለ። ግን ፈጣሪ ሆኖ እያለ ራሱ ሰው ሆኖ መጥቶ እኛ ከእግዚአብሔር ጋር እንድንታረቅ መንገድ ከፈተ። አስደናቂ ነው። እግዚአብሔር አንሆንም፣ ግን ፍጡራን እንደሆነ የእግዚአብሔር አምላኪዎች እንሆናለን። ይሄ አስደናቂ ከክብር ሁሉ የበለጠ ክብር የሆነ ነገር ነው። ስለዚህ አሁን ዮሐንስ ሲናገር ከሆነው አንዳች ነገር ያለ እሱ አልሆነም። በታሪክ ውስጥ እየሆኑ እና እየተደረጉ ያሉ ነገሮች ሁሉ እግዚአብሔር የሚያውቃቸው ናቸው። እግዚአብሔር የማያውቀው ምንም ነገር የለም። ኢትዮጵያ ውስጥ፣ እዚህ አሜሪካ፣ የትም የትም የዓለም ክፍል ውስጥ የእኛ ጌታ ጌታ ኢየሱስ የማያውቀው ምንም ነገር የለም እና በፈጠረው ፍጥረት ላይ የፈጠረውን ፍጥረት ለማቆየት፣ ለማጥፋት አሁን ሰማይና ምድርን ጥርግ አድርጎ ለማጥፋት ስልጣንም ኃይልም ችሎታም ያለው አምላክ ነው። ግን ፍቅሩ አስደናቂ ከመሆኑ የተነሳ ስለኛ ሲል እኛን እንድንድን፣ እኛ የመንግስቱ የዘላለም መንግስት ወራሾች እንድንሆን ፈልጎ ያው ሰው ሆኖ ለእኛ መስዋዕትነት ከፍሏል እና እኛን ደግሞ ለዘላለም ሊያኖረን ፈቃደኛና ደስተኛ ነው። እግዚአብሔር ይመስገን። ስለዚህ ከፍጥረት ጋር ያለውን ግንኙነት በዚህ መልኩ ስናይ አንዳንድ የዚህ የሊበራል ክርስቲያን አስተማሪዎች የሚባሉ አሉ። ምን ይላሉ? እግዚአብሔር ፍጥረትን ፈጥሮ ዝም ብሎ ለራሱ ነው የተወው፣ በፍጥረት ላይ ጣልቃ መግባት አይፈልግም የሚል ትምህርት አላቸው። ያ ውሸት ነው። በፍጥረት ላይ ጣልቃ ይገባል። በእኛ ህይወት ጣልቃ ይገባል። በአንቺም በእኔም ህይወት ጣልቃ የሚገባ ጸሎታችንን የሚመልስ ነገሮችን መቀየር የሚችል በፍጥረቱ ላይ ስልጣን ያለው ነው። ስልጣኑ ማንም ሊነጥቀው አይችልም። እነዚህ የፌዝ ሙቭመንት አስተማሪዎች ኢትዮጵያም ውስጥ እግዚአብሔር እኛ ካልፈቀድንለት በምድር ላይ መስራት አይችልም ብለው በጣም አጸያፊ የሆነ ንግግር ሲናገሩ ሁሉ ሰምቼ አውቃለሁ። ከዚህ ከአሜሪካ የጀመረ ነው መጽሐፍ ቅዱሳዊ አይደለም። ብንፈቅድም ባንፈቅድም እግዚአብሔር በህይወታችን ስልጣን አለው። እግዚአብሔር መልካም ነው፣ ቸር ነው፣ ይመራናል። በእርግጥ ጸሎታችንን መልሶ የተጣመመ ነገራችንን ለማስተካከል፣ ህመማችንን ለመፈወስ፣ ጥያቄያችንን ለመመለስ፣ እንቆቅልሻችንን ለመፍታት ፈቃደኛ ነው፣ ይገባል ጣልቃ በህይወታችን በታሪካችንም እንደዚሁ ያደርጋል። እግዚአብሔር ይመስገን። ወደ ሦስተኛው ነጥቤ አልፋለሁኝ። ቃል ከሰው ጋር ያለው ግንኙነት ቁጥር አራት ላይ ይህንን ዮሐንስ ሲጽፍ በሱ ህይወት ነበረች ብሎ ህይወትም የሰው ብርሃን ነበረች፣ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል። በጣም የሚገርም ነገር ነው። ስለ ጌታ ኢየሱስ ከሚናገረው ነገር አንደኛ በሱ ህይወት ነበረች ብሎ ህይወት ያለው ነው የራሱ ህይወት እና የህይወት ምንጭ ነው ጌታ ኢየሱስ ክርስቶስ እና የሚኖር አምላክ ነው። አንዳንድ ጊዜ ተናግሬያለሁ ይህንን ሰዎች አማልክት ብለው የፈጠራ አማልክት የኢማጂኔሽናቸውን አማልክት ብለው የሰሩበት ጊዜ አለ በታሪክ እንጨት ይቀርጻሉ። ትንቢተ ኢሳያስ አርባ ላይ ብትሄዱ ይቀርጹና ቀርጸው ያዘገጃጁና ይሄ አምላክ ነው ብለው ራሳቸው ይሰይሙታል። አንዳንድ ሀገሮች ውስጥ የቀረጿቸውን ቅርጾች አምላክ ናቸው ብለው ከሰየሙ በኋላ ማን እንደቀረጻቸው ነማን እንደቀረጿቸው በሚስጥር ይጠብቁና ልክ ጀስት ብቃ ከሰማይ እንደወረድ አድርገው ነገሮችን፣ ስታችዎችን፣ ምናምኖችን እንደ አምላክ እንዲመለኩ ያደርጋሉ። የእኛ እንደዛ አይደለም፣ የሚኖር ነው። እነሱ አይኖሩም። ብትገፏቸው ይወድቃሉ፣ ብታነሷቸው ፈቀቅ ይላሉ። የእኛ አምላክ ግን እንደዛ አይደለም። የሰማይና የምድር ፈጣሪ የሚኖር ምን እንለዋለን? ዘ ኦንሊ ትሩ ኤንድ ሊቪንግ ጎድ ነው የሚባለው፣ እውነተኛና የሚኖር አምላክ ነው። የእኛ አምላክ የሚኖር ነው፣ እውነተኛ አምላክ ነው። ስለዚህ ዝም ብሎ የውሸት አምላክ አይደለም። እነዚህ በሙሉ የሰው ጣዖቶች በሙሉ የውሸት አማልክት ናቸው። አይኖሩም፣ አይናገሩም፣ አይሰሙም፣ አይለሙም፣ አያስቡም፣ አቅዱም። የእኛ ግን የሚኖር አምላክ ነው እና እውነተኛ አምላክ ነው። ለሱ መኖር ምክንያቱ ራሱ ነው እና እኛ ለሱ መኖር የምንጨምርለን ምንም ነገር የለም። በዚህ በላቲን ቋንቋ ስለ እግዚአብሔር አድ ኢንትራ አድ ኤክስትራ የሚባል ነገር አለ እና እግዚአብሔር የሚያስፈልገው ነገር ሁሉ በውስጡ ያለው ነው። እኛ ከውጭ የምንጨምርለን ነገር የለም። እኛ የሚያስፈልገን ነገር ሁሉ ከውጭ መምጣት አለበት። እኛና እግዚአብሔር ልዩነታችን እኛ ያለ ያለ ምግብ አንኖርም። እግዚአብሔር ግን እንደዚሁ የሚኖር ነው። ሰልፍ ሰፊሸንት ነው። ጌታ ኢየሱስ ክርስቶስ እንደዛ ነው። በሱ ህይወት ነበረች የሚለው ይህንን ራሱን የቻለ አምላክ መሆኑን የሚገልጥ ነው። እና ግን የህይወት ሁሉ ደግሞ ምንጭ ነው። እና ህይወት የመነጨው የጀመረው እግዚአብሔር ስለፈጠረው ነው። ዘፍጥረት ምዕራፍ አንድ ላይ ብትሄዱ ይሄ ዘፍጥረት ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ። ሌሊትም ቀንም አንድ ቀን። እንደገና በማግስቱ በምድር ላይ ምድር በሙሉ እጽዋትን እንደየወገኑ ወገኑ ታብቅል አለ። ምን ተብሎ ይታወቃል? ዘፊያት ፉልፊልመንት ተብሎ ይታወቃል። ይሁን አለ ሆነ። እግዚአብሔር መልካም እንደሆነ አይ ሁለተኛ ቀን ሶስተኛ ቀን እግዚአብሔር በሰማይ ላይ የሚበሩ በባህር የሚርመሰመሱ አራተኛ ቀን ነው እንደዚህ አይነት ነገሮች እንዲፈጠሩ አዘዘ ሆኑ ብቻ እነዚህ ሁሉ ነገሮች ይሁን በማለት ህይወትን ከውስጡ አፍልቆ ለህይወት ህይወት ያላቸው ነገሮች እንዲወጡ ያደረገ በጣም አስደናቂ አምላክ ነው እሱ ለዘላለም የሚኖር ነው እና ይህንን ከጻፈ በኋላ ዮሐንስ ምን አለ ህይወትም በሱ ውስጥ ያለችው ህይወት የሰው ብርሃን ነበረች። ሰው ይህንን እግዚአብሔርን ህልውና የሚባለውን ነገር የህይወትን ትርጉምና ዓላማ በርቶለት እንዲረዳና እንዲያውቅ የሚያደርግ አስደናቂ ነገር ነው በጌታ በኢየሱስ ውስጥ ያለው። ስለዚህ ወደ ጌታ ወደ ኢየሱስ ስንመጣ ማለት ከኃጢአት ውድቀት በኋላ ሰዎች ይህንን ሉዝ አድርገዋል። ወደ ጌታ ወደ ኢየሱስ ክርስቶስ ስንመጣ እንደገና ወደዛ የእግዚአብሔር ብርሃን የሚበራብን ሰዎች እንድሆን እንድንሆን ወደዛ እንድንመጣ የሚያደርግ ችሎታ እና እውነት አለው ጌታ ኢየሱስ። እዚ ጋ አንድ ጥቅስ አስቀምጫለሁ። ሀና የምትባለው የብሉይ ኪዳን ሴት በአንደኛ ሳሙኤል ምዕራፍ አንድ ላይ ወንድ ልጅ ስጠኝ እግዚአብሔር ወይ ማሐፀኔን ከፍተህ ብላ ስትጸልይ ነበር። እግዚአብሔር በጸሌች በአመቷ ወንድ ልጅ ሰጣት። ከዛ በኋላ በሚቀጥለው በሁለተኛው ምዕራፍ ላይ ምን ብላ ተናግራለች? ስለ እግዚአብሔር እግዚአብሔር ይገላል፣ ያድናልም፣ ወደ ሲኦል ያወርዳል፣ ያወጣልም ብላ ተናገረች። በሁሉ ላይ ስልጣን አለው መግደል፣ ማዳን፣ መፈወስ ማ ሰዎች እንዲታመሙ ማድረግ ኦፍኮርስ እግዚአብሔር በሽታ በሰዎች ላይ አመጣም። ግን ያው ከውድቀት የተነሳ ህይወታ ሰውነታችን ይታመማል። ግን ማዳን ይችላል፣ መግደል ይችላል፣ ሲኦል መጣል ይችላል፣ ከሲኦል ማውጣት ይችላል አለች። ሀና እግዚአብሔርን በጣም አስደናቂ በሆነ መንገድ ስለተረዳችው፣ ሰውን የፈጠረው እንደራሱ መልክ ነው እግዚአብሔር ሰው የማሰብ፣ የመመራመር፣ የመናገር፣ የማቀድ፣ የመውደድ፣ የመጥላት ልዩ ባህሪውን ከእንስሶች በተለየ መንገድ እንዲያገኝ ያደርገው ያደረገው እግዚአብሔር በራሱ መልክ ስለፈጠረው ነው። ስለዚህ እነዚህን በሙሉ የእሱ ህይወት የእኛ ብርሃን ሆና እኛ በህይወት የህይወትን እቅድ አላማ አውቀን እንድንኖር ያደረገ ጌታ ኢየሱስ ክርስቶስ ነው። ስለዚህ በእግዚአብሔር ውስጥ ያለው ህይወት በጌታ በኢየሱስ ውስጥ ያለው ህይወት የእኛን ነገር የሚያበራ አስደናቂ መገለጥና አስደናቂ የጸጋ ኃይል የምናገኝበት እግዚአብሔራዊ ስጦታ ነው። በሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች የሚለው ይህንን ይናገራል። ቀጥሎ ብርሃኑ በጨለማ ይበራል፣ ጨለማ አላሸነፈውም ብሎ በጌታ በኢየሱስ ውስጥ ያለው ህይወት በሰው ውስጥ ብርሃን ካመጣ በኋላ ሰዎች በተፈጥሯቸው ያገኙት የጨለማ ሀሳብ፣ የጨለማ ኑሮ፣ የጨለማ መርመስመስ ሊወገድላቸው እንደሚችል የመጀመሪያ የደህንነት ገጽታ የተገለጸበት ክፍል ነው። በአዳምና በሔዋን ኃጢአት ምክንያት የሰው ልጆች በሙሉ በኃጢአት ውስጥ ወድቀናል። ከኃጢአት ውድቀት የተነሳ ህይወታችን በእግዚአብሔር ፍርድ በጨለማ ውስጥ ነው ያለው። ጌታ ኢየሱስ ክርስቶስ ወደ ምድር መምጣቱ አንዱ ትልቁ ምክንያት እኛን ከጨለማ ወደ ብርሃን ማውጣት ነው። በጣም ብዙ ጥቅሶች አሉ ይህንን የሚናገሩ አንደኛ ተሰሎንቄ ምዕራፍ አምስት ላይ ብትሄዱ እናንተ የዳናችሁት የብርሃን ልጆች ናችሁ፣ አባታችሁ ብርሃን፣ እናንተ የብርሃን ልጆች። ኤፌሶንም ላይ እንደዛ ይናገራል። ስለዚህ ይሄ የጌታ ኢየሱስ ክርስቶስ ህይወት ብርሃን ያለው፣ በጨለማ ለተቀመጡት ብርሃን የሚሰጥ በጣም አስደናቂ ልዩ መገለጥና ልዩ እውነት ውስጥ እንድንመጣ የሚያደርግ ነው። ምናልባት የሚቀጥለው ስላይድ ላይ ይህንን በተጨማሪ አብራረዋለሁ እና ጌታ ኢየሱስ ክርስቶስ የሰማይና የምድር ፈጣሪ ነው። በሱ ላይ መታመን መታደል ነው። እሱም ማመን፣ እሱም ማወቅ ትልቅ ክብር ነው። ይህንን ይህንን በአይምሯችሁ ውስጥ እንድታስቀምጡ በዚህ ገና እንድታስቡ ነው የምፈልገው አሁን ቃል ከወደቀው ሰው ጋር ያለው ግንኙነት የሚል የመጨረሻው ነጥብ ያለኝ ጥቂት ነገሮችን ተናግሬ ከዛ ወደ ማጠቃለያ እና ማሳሰቢያ እመጣለሁ። ቁጥር ዘጠኝና አስራ አንድ ላይ እንደዚህ የሚል ቃል ተጽፎ ታገኛላችሁ። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። ቅድም በዚህ በአዲስ ትርጉም ባልኳቸው ከግሪኩ ላይ ቀጥታ በተተረጎመ የግሪኩ እንደዚህ ነው የሚለው፣ ሰውን ሁሉ የሚያበራው፣ ለሰው ከውጭ ሆኖ የሚያበራው ሳይሆን ሰውን ውስጡ ገብቶ የሚያበራው አይነት ሀሳብ ነው ያለው እና ሰውን ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለሙም በሱ ሆነ፣ ዓለሙም አላወቀውም ብሎ ለጌታ ለኢየሱስ ክርስቶስ አይሁዳውያን የነበራቸውን አመለካከት ይናገራል። ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወልዶ ነው የመጣው እና ሰውን ሁሉ የሚያበራ ማለት የሰውን ጨለማ የሰውን ኃጢአተኝነት ከውስጡ አውጥቶ ሰውን በብርሃን ሞልቶ የሕይወት ዓላማና ትርጉም ኖሮት እንዲኖር ከእግዚአብሔር ጋር የታረቀ የእግዚአብሔር ልጅ እንዲሆን የሚያደርግ ነው ጌታ ኢየሱስ እና ወደዚህ ወደ ዓለም መጣ ይላል። ከቅዱስ ድንግል ማርያም ተወልዶ ግን ዓለሙን ያደረገው የፈጠረው ቅድም እንዳልነው በዮሐንስ 1 3 ላይ እሱ ነው። ግን ወደ ዓለም መጥቶ ዓለም አላወቀውም ብሎ ይናገራል። በጣም የሚያሳዝን ነው። ወደ ዓለም መጥቶ ዓለም አላወቀውም። ጥቂት ነገሮችን ማሰብ እንችላለን። ይህንን ጥቅስ በተመለከተ ጌታ ኢየሱስ ክርስቶስ ሲጸነስና ሲጸነስና ሲወለድ አካባቢ የተሰጡ ምልክቶች ብዙዎች እንዲያውቁ ማድረግ ነበረባቸው። በተለይ ሲወለድ ሲወለድ ልክ ግርግም ውስጥ ነው የተወለደው። የተወለደበት ሌሊት እረኞች መላእክት ተገልጠው አነጋገሯቸው። ከዛ በኋላ እረኞች ሮጦ መጥተው እዛ ግርግም ውስጥ የከብቶች በረት ውስጥ አዩ፣ ሰገዱለት፣ እና አወሩት አካባቢውን በሙሉ። ገና ሲጸነስ ራሱ ኤልሳቤጥም ፀንሳ ስለነበረ የዮሐንስ የመጥምቁ ዮሐንስ እናት ምሕረቱን ጌታ እንዴት እንዳገነነላት ሰው ሁሉ ሰምቶ ነበር እና ያን ጊዜ የኤልሳቤጥ ባል ዘካርያስ የተናገረው ትንቢት ነበር። ሰዎች ሁሉ የሆነ ነገር እንደሚሆን ሰምተዋል እና የሆነ ነገር ሆነ። ጌታ ኢየሱስ ተወለደ፣ ግን ለማወቅ አልፈለጉም። አይሁዳውያን በዚህ በጣም ይወነጀላሉ። በእርግጥ እግዚአብሔር ካልረዳ ሰዎች ምንም ነገር ቢያውቁ ወደ እግዚአብሔር መምጣት በራሳቸው ስልጣን አይችሉም። እግዚአብሔር እንዲረዳቸው ያስፈልጋል። እና የገዛ ወደሆኑት የእሱ ወደሆኑት ወደ ገዛ ወገኖቹ መጣ፣ ግን አልተቀበሉትም የሚል ነገር ታያላችሁ ብርሃን ሊያበራላቸው መጥቶ ይቅርታ ሊሰጣቸው መጥቶ ነፃነት ሊሰጣቸው መጥቶ ከእግዚአብሔር ጋር ሊያስታረቃቸው መጥቶ አንፈልግህም ነው ያሉት። የገዛ ወገኖቹም አልተቀበሉትም። ጌታ ኢየሱስ ክርስቶስን ዛሬም የማይቀበሉት ሰዎች አሉ። ኑ ወደ እኔ ላድናችሁ፣ ሰላም ልስጣችሁ፣ ረፍት ልስጣችሁ እያላቸው የማይቀበሉት አሉ። እኔ እዚህ ጋር ስብከቴ ውስጥ ምን ብዬ አስቀምጫለሁ? ጌታ ኢየሱስ ክርስቶስ ክብሩን፣ ብርሃንነቱን እዚህ ምድር ላይ ለመስጠት ሲመጣ ሰዎች በሁለት መልክ ነው የተከፈሉት። አንደኛ፣ አንቀበልህም፣ አንፈልግህም ያሉ አሉ። ሁለተኛ፣ እንቀበልሃለን እንፈልግሃለን አንተ የሕይወታችን አዳኝነህ ብርሃን በውስጣችን የምታበራነህ እኛን ራሱ የምታበራነህ ብለው የተቀበሉት አሉ። እና ያልተቀበሉት ምን እንደሆኑ፣ የተቀበሉት ምን እንደሆኑ ማሰብ እንችላለን። ታዲያ ቁጥር 11 ላይ የእሱ ወደ ሆነው መጣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። ያልተቀበሉት እንደዛው እንደዛው እንዳሉ ቀርተዋል፣ ወደ ሲኦል ሄደዋል። የተቀበሉት ግን በስሙ የሚያምኑት አንተ የመጣኸው ልታድነን ነው፣ የመጣኸው ከኃጢአት ልታላቀቀን ነው፣ የዘላለም ህይወት ልሰጠን ነው ብለው እምነታቸውን በጌታ በኢየሱስ ላይ ያደረጉት እነሱ ምን ሆነዋል? የእግዚአብሔር ልጅነት ስልጣን ተሰጣቸው ነው የሚለው የተቀበሉት። ያልተቀበሉት ይሄ የልጅነት ስልጣን ቀርቶባቸዋል፣ እንደዚሁ ነው የሚኖሩት የዘላለም ስቃይና የዘላለም ፍዳ የሲኦል እርስት ይወርሳሉ። እና የተቀበሉት ግን የእግዚአብሔር ልጆች የመሆን ስልጣን ይሄ መብት ነው የሚሰጣቸው። እና ጌታ ኢየሱስ ክርስቶስን ማመን ዝም ብሎ ዝም ብሎ አንገቱን የደፋ ጴንጤ ዝም ብሎ መሆን ማለት አይደለም። ጌታ ኢየሱስ ክርስቶስን መቀበል ማለት የእግዚአብሔር ልጅ የመሆን ስልጣንን መቀበል ማለት ነው። እና በጣም ትልቅ ክብር፣ ትልቅ ጸጋ፣ ትልቅ ጥበብ ትልቅ አስደናቂ ህይወት ውስጥ መግባት ማለት ነው። እና ከዛ ስልጣንን ሰጣቸው ይልና እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ይሄ አዲስ ልደት ሰዋዊ አይደለም። የሰው ፈጠራ የሰው ሐሳብ ውጤት አይደለም። ጌታ ኢየሱስ ክርስቶስ ከሰማይ የመጣበት ዓላማ ውጤት ነው። ሰዎች በሱ እንዲያምኑ ነው የመጣው ምክንያቱም በሱ አለማመን ከኃጢአት አያድንም። በሱ አለማመን መንግስተ ሰማይ ወራሽ አያደርግም። በሱ አለማመን ከና ኃጢአታችን ወደ ሲኦል ነው የሚወስደው። በሱ አለማመን የዚህ አለም የኃጢአትና የጨለማ ልጆች መጫወቻ ነው የሚያደርገው። ስለዚህ በሱ ማመን የእግዚአብሔር ልጅ የመሆን ስልጣን ያሰጣል። ያ ደግሞ አዲስ ልደት የሚባለው ነው። ከወንድ ከሴት፣ ከሰው ፈቃድ አልተወለዱም ከወንድ ፈቃድ አልተወለዱም። የተወለዱት ሰማያዊ መንፈሳዊ አወላለድ ነው። በጣም አስደናቂ። ስለዚህ የዘላለም ህይወት የሚወርሱ የእግዚአብሔር ተከታዮች ይሆናሉ። እንግዲህ ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም የተወለደው ኢየሱስ ክርስቶስ ማን ነው? ሰማይና ምድር ከመፈጠራቸው በፊት የነበረ በጊዜና በቦታ ያልተገደበ ለእኛ ሲል በእግዚአብሔር ባቀደው ጊዜ ከቅድስት ድንግል ማርያም ተወልዶ የሰውን ስጋ የለበሰ እና ሰውን የሚያበራ ኃጢአቱን ይቅር ብሎ የዘላለም ህይወትና የይቅርታ ህይወት ለሰው የሚያሰጥ በነፃ ሳንለፋ እምነታችንን በሱ ላይ ብናደርግ፣ ኃጢአታችንን ብንናዘዝ፣ በነፃ የዘላለም ህይወት፣ የዘላለም ብርሃን በውስጣችን እንዲበራ ያደርጋል። ከዚህ በፊት ነግሪያቸው አለው። አንድ ዘመዳችን እኛ ቤት አዲስ አበባ እህታችን ቤት ትመጣ ነበር፣ ና የሆነ ዝምድና አለን እና አሁን የሆነ ትልቅ ቦታ ላይ እንደምትሰራ ነው የማቀው እና ከእህቴ ትልቋ ልጅ ጋራ አብረው ቁጭ ብለው እኔም እዛ ተደባልቂያቸው ስለ ጌታ ነገርኳት እና ጌታ ኢየሱስ ክርስቶስን መቀበል ምን ማለት እንደሆነ እንደ እግዚአብሔር ቃል ነገርኳት። ከዛ በኋላ እቀበላለሁ ብላ ተቀበለች እና ከዛ አንድ ነገር ነገርኳት። ይቺ ትንሿ ብርሃን በአንቺ ውስጥ የበራችው ብርሃን በቤተሰቡ ውስጥ ሁሉ ታበራለች እና ልብ አድርጊ፣ ቤተሰቡን ሁሉ የምትነካ ብርሃን ትሆናለች ብዬ አልኳት። እኔ ማለቴን አላስታውስም። ከብዙ ዓመት በኋላ አገኘኋት እና እናቷ የአይምሮ ችግር ነበረባት። አባቷ የትምህርት ሚኒስቴር ትልቅ ባለስልጣን ነበር። አባቷም እናቷም እህቶቿም ወንድሞቿም ጌታን ተቀበሉ። እና ከዛ ሳገኛት ያቺ ትንሽ ብርሃን ባንቺ ውስጥ አልፋ ብዙዎችን ታበራለች ያልከው እቤታችን ውስጥ እውነት ሆነ ብላ ተናገረች። እና አዎ ይሄ የጌታ ኢየሱስ ክርስቶስ ብርሃን በውስጣችን በርቶ ሌሎችንም የሚያበራ አስደናቂ ወደ ብርሃን የሚያመጣ ድንቅ ነገር ድንቅ እውነት ነው። እና በእኛ ውስጥ ብቻ አይቀርም። ሌሎቹን በሙሉ የሚያበራ እና የመንግስተ ሰማይ ወራሾች የሚያደርግ ሰላም፣ እረፍት፣ ደስታ፣ እርካታ አሰጥቷቸው የመንግስተ ሰማይ ህይወትን የሚወርሱ በምንም ነገር የማይጨነቁ የእግዚአብሔር ተከታዮች እንዲሆኑ የሚያደርግ አስደናቂ አስደናቂ ነገርን ለእኛ ሊሰጥ ነው። ጌታ ኢየሱስ የተወለደው ለዚህ ነው። እዚህ ጋ ቁጥር 14 ላይ ቃል ያ ሰማይና ምድርን የፈጠረው ቃል ጌታ ኢየሱስ ክርስቶስ ስጋ ሆነ፣ ከቅድስት ድንግል ማርያም ተወለደ። ጸጋ እውነት ተሞልቶ በእኛ አደረ እና አንድ ልጅ በአባቱ ዘንድ የነበረውን ክብር እኛ አየን። የሱን ክብር አይተን በሱ ክብር ተሞልተን ልክ በሱ ጸጋና ኃይል ተጠብቀን ለዘላለም እንድንኖር ጌታ ኢየሱስ ክርስቶስ መጣልን። መጽሐፍ ቅዱሳዊ ክርስትና መጽሐፍ ቅዱሳዊ መጽሐፍ ቅዱሳዊ ክርስትና አስደናቂ ነው። ልዩ ነው። ሰዎችን ወደ ልዩ ክብር የሚያመጣና ግሩም ነው። እና ይህንን እውነት በህይወታችን እግዚአብሔር ያስቀምጥልን ከሃይማኖት ያለፈ ነው። ተግባራዊ ተግባራዊ እውነት ነው እና እግዚአብሔር ይህንን ገናን በምናስብበት ጊዜ ይህንን በልባችን ያስቀምጥልን። እግዚአብሔር ይባርከን ሁላችንን።